አቶ ታምራት ምናልባት ፈጥኖ የሚከተል ጥያቄ ላንሳ። ሕገ መንግስታዊ ጥያቄው የሚነሳው የመንግስት ስልጣንና አስተዳደር በሕገ መንግስት የተገደበ በመሆኑ የጠቅላይ ሚኒስትሩም ስልጣን እሳቸው ሊወስኑ ይችላሉ፣ ይህን የሚያግዘኝ እፈልጋለሁ የሚለውን ውሳኔያቸውን ጨምሮ በሕገ መንግስት የተገደበ ስልጣን መነሻ ሕገ መንግስት እንደመሆኑ ከየት ነው ይህን ስልጣን የሚያገኙት? እንዴት ነው በሕገ መንግስት ውስጥ ያልተቀመጠ ነገር ማድረግ ይቻላል ተብሎ መቀበል የሚቻለው? እንዲያውም አያይዘው አቶ ታምራት እንዲመልሱልን የመድረክ አመራር አባልና የአንድነት ለዲሞክራሲና ለፍትህ ፓርቲ ጸሐፊ የሆኑት አቶ አስራጣሴ ከአሁን በፊት ስለዚሁ ሹመት የተናገሩትን ቆርጬ ይዤ ነበረ። ላሰማቸው፣ ስናሰማና ወደ ጥያቄው እንምጣ። ይህ ህገ መንግስታዊ ነው የምንልበት ምክንያቱ ግልጽ ነው። ህገ መንግስቱ የሚናገረው ስለ ጠቅላይ ሚኒስትሩ ይልና ምክትል ጠቅላይ ሚኒስትሩ ይላል። ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ከጠቅላይ ሚኒስትሩ የሚሰጠውን ስራ ይሰራል። ኢንሲንግ በነጠላ ቁጥር ነው የሚያስቀምጠው። በእንግሊዘኛውም ይህንኑ ነው የሚለው፣ ዲፒቲ ፕራይም ሚኒስተር ሚኒስተርስ አይደለም። በአንቀጽ 76 የታየ እንደሆን ደግሞ የሚኒስትሮች ምክር ቤት የሚይዛቸው ስብስቦች ብሎ ሚኒስትሮች ምክር ቤት የሚይዘው ስብስብ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር ሚኒስትሮችና ሚኒስትሮች ነው። ይሄ ያለምንም ማወላወል በንጹህ አንድ ምክትል ጠቅላይ ሚኒስትር ብቻ እንዳለ ነው። አቶ ታምራት የእኔን ጥያቄ የሚያጠናክረልኝ ይመስለኛል። የመንግስት ስልጣንና አስተዳደር የጠቅላይ ሚኒስትሩም ኃላፊነት ወይም ስልጣን በህገ መንግስት የተገደበ ከሆነ ከየት ነው የህግ ድጋፍ የሚያገኘው እንዲህ ያለው ውሳኔ? አሁንም አንድ ምክትል ጠቅላይ ሚኒስትር ነው ያለው። ሌላ ሁለተኛ እና ሶስተኛ ምክትል ጠቅላይ ሚኒስትር አልተሾመም። አሁን የተሾመው ፕሪቪሌጁና ፕሮቶኮሉ የምክትል ጠቅላይ ሚኒስትር ደረጃ የተሰጠው ሁለት ሹመት ጠቅላይ ሚኒስትሩ ለፓርላማ አቀረቡና ፓርላማ ተቀብሎ ታጽድቆላቸው ከሚኒስትሮቻቸው መካከል የተወሰኑት ሌሎቹ ሚኒስትሮች ለእነሱ ሪፖርት እንዲያደርጉ አደረጉና እዚህ ላይ ምንም አይነት ህገ መንግስታዊ ፕሮብሌም አለ ዜ ነው አለም? እስቲ ወደ አቶ ተመስገን ደሳለኝ ደግሞ እንሄድ። እኔ ታምራት ካለው እየተለየ ነው የሚያሳ፣ ምክንያቱም ሁለቱ ምክትል ሚኒስትሮችን ካየናቸው እንዲሁም ያላቸው ስልጣን አቶ ደመቀ ሙሉ የበለጠ ነው። አቶ ደመቀ ነው ሹመት ካየ ነው ከእሳቸው በፊት እንደነበሩት እንደ አቶ ኃይለማርያም ደሳለኝ ከአቶ ኃይለማርያም እንደነበሩት እንደ አቶ አዲሱ ለገሰ በምክትል ጠቅላይ ሚኒስትርነት ምንም ማክት አያደርጉም። ከዛ ከምትሉ ከተሰጧቸው ገደብ ውጭ የነሱ ዋናው ስራ የምንነበረ ለምሳሌ አቶ አዲሱ ለገሰ የግብርና ሚኒስቴር ናቸው። በቃ አለቀ። የምክትል ጠቅላይ ሚኒስትርነቱ ማዕረጉን የሚያዙ ያ ማዕረጉ ህገ መንግስታዊ ነው። ጠቅላይ ሚኒስትሩ ባሌለበት ወይም ደግሞ ባዘዘው ስራ ናም የሚለውን የሚከለክል ያን ተከትሎ የሚሰሩበት ነው እና የአቶ አዲሱ ለገሰ ግብርና ሚኒስቴር ላይ ብቻ ነበር። አቶ ኃይለማርያም ስንመጣ ውጭ ጉዳይ ሚኒስቴር ብቻ ነበር ስራቸው ምክትል ጠቅላይ ሚኒስቴር በነበሩበት ዘመን። አሁን ወደ አቶ ደመቀ ስንመጣ አቶ ደመቀ ትምህርት ሚኒስቴር ብቻ ናቸው። በምክትል ጠቅላይ ሚኒስቴርነት ከተመረጡም በኋላ ዋናው አክት የሚያደረጉበት ምክትል ጠቅላይ ሚኒስቴርነታቸው ላይ ብቻ ነበር። ወደ እና አቶ ሙክታርና አቶ ደብረጽዮን ስንመጣ ግን ለምሳሌ አቶ ሙክታር ከድር ምክትል ጠቅላይ ሚኒስቴር ሆነው የመልካም አስተዳደር ለውጥ አስተባባሪ ናቸው ደመቀ ደግሞ የሲቪል ሰርቪስ ሚኒስቴር ናቸው። ዶክተር ደብረጽዮን ገብረ ሚካኤል ጋር ስመጣ ደግሞ ምክትል ሚኒስቴር ሆነው በመሾማቸው የፋይናንስና ኢኮኖሚ አስተባባሪ ሆነው ሆነው የሚል ስልጣን አግኝቷል። እንደገና ደግሞ የመገናኛና ኢንፎርሜሽን ቴክኖሎጂ ሰውየ ሚኒስቴር ናቸው እና እነዚህ ሰዎች የተሰጣቸው ስልጣን እንዲሁም አቶ ደመቀ ሁሉ የበለጠ ጉልበት ያለው ነው። ሌላው ደግሞ በታምራት ካለው የሚለየው ህገ መንግስቱ በሶስቱ ላይ ምንም የሚዘረዝረው ነገር የለም። ሶስቱ ምክትል ሚኒስቴር እና በሚኒስቴር ማዕረግ ብሎ ያስቀመጠው ነገር የለም። ሚኒስቴር ለምሳሌ አንድ ሚኒስት ዳኞች ሳይቀሩ የክልል ዳኞች የፌዴራል ዳኞች ሳይቀሩ ጠቅላይ ሚኒስቴሩ እንደሚያሾም በፓርላማ አቅርቦ እንደሚያሾም በግልጽ ስልጣን ሰጥቶታል። ምክትል ሚኒስቴሮችን፣ ሶስት ምክትል ሚኒስቴሮችን በፓርላማ አቅርቦ ያሾማል። እንግዲህ የትኛውም ቦታ ላይ የለም። ይሄ ባሌለበት ሁኔታ ሁኔታ ላይ ነው አቶ ኃይለማርያም ደሳለኝ ሁለት ተጨማሪ የሚሆን ምክትል ሚኒስቴር የመረጡት ያውም ከመጀመሪያው ካስደንበቀም በበለጠ ጉልበት በበለጠ የስራ ኃላፊነት እና ይሄ በጣም ይህ ዘመንግስታዊ ነው ብዬ ነው የማስበው ነው። አቶ ሙልጌታ የህጉ ጉዳይ ነው እንግዲህ ብዙ የሚያነጋግረውም መሰረቱም እሱ ነው እና ወደ እርስዎን መልሰው በግልጽ የሚታይ አዲስ አይነት እርምጃ መሆኑን ጥያቄ ውስጥ የማስገባት አዝማሚያ እንዳለ ሆነው በምክትል ጠቅላይ ሚኒስትርነት ማዕረግ የሚለው በህገ መንግስቱ ውስጥ እስካልተቀመጠ ድረስ ከዚህ ቀደም በተግባር ነበረም አልነበረም በህገ መንግስቱ ውስጥ ያንን ድጋፍ የሚሰጠው መሰረት እስከሌለ ድረስ የሚወሰደው ውሳኔ በጠቅላይ ሚኒስትሩ ፍቃድና በፓርላማው ማጽደቅ ብቻ ይቻላል ወይ የአገሪቱ የበላይ ህግ ህገ መንግስት አይወስነውም ወይ? በጣም በጣም በጣም ከባድ ጥያቄ ነው። በጣም ጠቃሚም ጥያቄ ነው። አጭር መልሱ አይቻልም ነው። ምን ማለት ነው? በህገ መንግስቱ በግልጽ ያልተቀመጠ ስልጣን መንግስት አይኖረውም። በኢትዮጵያ ህገ መንግስት መሰረት ማለት ነው። ይሄ ዝም ብሎ የበረረ ቲዮሪ ሳይሆን አንቀጽ ሃምሳ ሁለት ንዑስ አንቀጽ አንድ ብታይ ስለ ሴቶች የሚያወራው ማለት ነው። በግልጽ ያልተሰጠ ስልጣን ለፌዴራል ጋቨርንመንቱ ያልተሰጠ ስልጣን ለስቴቶች ይቀራል ይላል። በግልጽ ለፌዴራል ግልጽ ይሄ ስትረጉመ ምንድነው? ኢትዮጵያ ውስጥ የህዝብ ሉዓላዊነት የሚያረጋግጥ ህገ መንግስት ነው ያለው። እሱ ምን ማለት ነው? ህዝብ የስልጣን ምንጭ ነው። ህዝብ የስልጣን ባለቤት ነው። መንግስት የሚኖረው ስልጣን ህዝቡ የሰጠውን ስልጣን ብቻ ነው ነው የሚለው። ስለዚህ ኮንስቲቱሽኑ ማለት ህዝቡ ይህን ያህል ስልጣን ሰጥቻለሁ ብሎ ስልጣኑን በዝርዝር በቁጥር ሰፍሮ ያስቀመጠበት ዶክመንት ነው። እንግዲህ ኮንስቲቱሽን ማለት ነው። አሁን ልክ አሉላ እንዳልከው በኮንስቲቱሽኑ በግልጽ ለመንግስት ያልሰጠ ስልጣን እንዳልሰጠ ነው የሚቆጠረው። ወይም መንግስት የሚኖረው ስልጣን በህገ መንግስቱ ተዘርዝሮ በግልጽ የተቀመጠ ስልጣን ብቻ ነው። በትርጉም ስልጣን አይኖረውም ለማለት ነው። ወይም በኢምፕሊኬሽን ስልጣን አይኖረውም መንግስት ሶ እናንተ አሁን የጠየቃችሁት የምክትል ጠቅላይ ሚኒስት- በምክትል ጠቅላይ ሚኒስተርነት ማዕርግ ስልጣን መስጠት ይችላሉ ወይ ጠቅላይ ሚኒስትሩ ወይም ፓርላማው የሚለው ይሄ ነገር ማድረግ ይችላሉ የሚል ኮንስቲቱሽን ውስጥ ስለ- ስለሌለ ምን ማለት ነው? የጠቅላይ ሚኒስትሩ ስልጣንና ሀላፊት የሚል አለ ኮንስቲቱሽን ውስጥ። ዝርዝር ነው። አስራ ሶስት ወይም አስራ አራት ስልጣን አላቸው። አለቀ። ከዛ በላይ ሌላ የላቸውም፣ ሊኖራቸው አይችሉም። ፓርላማው ራሱ የሚኖረው ስልጣን ብሎ የዘረዘረው በቁጥር ይህን ያህል ያለው አለ ወዘተ አይልም ይጨርሰዋል። አሁን እዛ ውስጥ ነው መፈለግ ያለበት፣ የፓርላማው ስልጣን ውስጥ ሆነ የጠቅላይ ሚኒስተሩ ስልጣን ውስጥ በምክትል ጠቅላይ ሚኒስተርነት ማዕርግ መሾም ይችላሉ የሚል ነገር ከሌለ አይችሉም ማለት ነው። ስለዚህ ጥያቄው አይችሉም በሚል ቢመለስ ነው ትክክለኛ የሚመስለኝ። እሺ፣ አሁን እስቲ አቶ ኃይለ ማርያም ደሳለኝ እርምጃውን የወሰዱበትን ምክንያት ያስረዱበትን ድምጻቸውን ቀንጭበናል። ምንድን ነው የሚሉት? እሳቸው በአዲሱ ትውልድ የኢህአዴግ አመራር የመተካካት መርህን መሰረት ያደረገና ካቢኔውን ለማጠናከር የተደረገ እርምጃ ነው ነው የሚሉት። አንደኛ ፈጣን የኢኮኖሚ እድገት እያስመዘገቡና እያስመዘገቡ ያሉ አገሮችን የአስፈጻሚ አካላት አደረጃጀትና አሰራር ልምድ ሁለተኛ በፓርላሜንታዊ ስርዓት የሚመሩ አገሮችን የካቢኔ አደረጃጀትና አሰራር ልምድ፣ ሶስተኛ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ከሽግግር ወቅት ጀምሮ የተገበራቸውን የካቢኔ አደረጃጀቶችና አሰራሮችን፣ አራተኛ የሀገራችን ዋና ዋና ክልሎች በያዝነው የምርጫ ዘመን የተከተሏቸውን የሁለት አመታት የካቢኔያቸውን አደረጃጀትና አሰራር ደካማና ጠንካራ ጎኖችን ለመዳሰስ ተሞክሯል። ከአሁን በፊት ይሄ እርምጃ እንዳልተወሰደ አዲስ እንደሆነ የሚያብራራው ትንሽ ፍንጭ የሚሰጠው ይሄ ገለጻቸው ነው። ጥናት ላይ የተመሰረተ እና በኢህአደግ የመተካካት ፖሊሲ ጥናት ያወጣው ውጤት እንደሆነ ነው የሚሉት እሳቸው የሚናገሩት። በሌላ በኩል ደግሞ ተቋሚዎች የተደረገው የሹመት ክፍተት ካቢኔ ቦታዎችን የመሙላት ብቻ ሳይሆን ስልጣንንም የመጋራት ነው። አራቱ ፓርቲዎች ስልጣን የመጋራት ሲጋሩ ግን ድርሻቸው እኩል ነው ወይ አይደለም ወይ ወደሚለው እናልፋለን። እና እስቲ ይሄንን ደግሞ ተመልክቱ። ስልጣን የመጋራት ነው የሚሉት ተቃዋሚዎች ይሄንን ነው የሚሉት እሳቸው ግን ጥናት ላይ የተመሰረተ ጠንካራና አሰሪ የሆነ የሰራተኛ ኃይል ለማምጣት ነው ነው የሚሉት አቶ ታምራት። እኔ ሚመስለኝ ጠቅላይ ሚኒስትር መለስ ዜናዊ ገት ሲሞቱ እና የእሳቸውን መሞት ተከትሎ የመጣው የስልጣን ሽግግር ጥያቄ የተያዘበት መንገድ ደስተኛ ያልሆኑ የፖለቲካ ሀይሎች በገዥ ፓርቲ ውስጥ ያሉ ይመስለኛል። በተካሄደው ነገር ደግሞ ደስተኞቹ የሆኑ ሀይሎች ያሉ ይመስለኛል። እና በእነዚህ ሁለት ሀይሎች መካከል ባለ መሳሳብ ምክንያት የመጣ የፖለቲካ መቻቻል ሂደት ውጤት ይመስለኛል። አቶ ተመስገን መጀመሪያ ያው አሁን ታምራት ያለውን ሀሳብ ደግፋለሁ፣ ምክንያቱም ታምራት ልክ ነው። ሹመቱ ዘመን ዘመን ነው፣ ምክንያቱም ልክ አሁን ታምራት ያለው የፖለቲካ መሳሳልን ለመፍጠር ህገ መንግስቱን በመጣስ የተደረገ ነው። ሁለተኛው ደግሞ ቅድም አቶ ኃይለማርያም ሲናገሩ የነበረው ጉዳይ ለመተካካት፣ ይሄ መተካካት እቅዳቸው ሊሄድ የሚችለው ከኢህአዲግ ጋር ነው ከሀገር ጋር። ትልቁ ችግር ግን ኢህአዲግ እንደ ፓርቲ የሚያቅደውን እንደ መንግስት መስራት ያለበትን እንደ ፓርቲ ወደ ፓርቲ ሞሶ የተጀመረውን የቅድመ ሚኒስትርነትን ቦታ ስላገኘ ቅሬታ ላይኖረው ይችላል። ከዛ ባሻገር ግን የህዋትና የኦህዴድ ትልቅ ትግል ነው። አሁን ህገ መንግስትን ጥሶ ሁለት ምክትል ሚኒስትሮች ሀገሪቷ እንዲኖራት ያደረገውም እያስባል እንጂ የአቶ ኃይለማርያም ጥናት ማሻሻል ምናምን የሚባለው ነገር የተለመደ ነው። አቶ ሙልጌታ ወደ እርስ እንምጣ። የፖለቲካ ውሳኔ ነው የሚለው እሳቤ ጎልቶ የመጣ ይመስላል። የስልጣን ሽግግሩን ከጠቅላይ ሚኒስትር መለስ ማረፍ በኋላ የሚቀጥለውን አስተዳደር ሂደት ለማሳካት በፖለቲካ ተዋናይ ድርጅቶቹ ቢያውም ከኢህአዴግ ውጭ ያሉትን ሳይሆን በአንድ ኢህአዴግ ስር ያሉ ፓርቲዎችን የስልጣን ክፍፍልና የስልጣን አካሄድ ለማሳካት የተሞከረ የፖለቲካ ውሳኔ ነው። እዛም ውስጥ ቅሬታ ያላቸው ወገኖች አሉ የሚለው ሀሳብ ጎልቶ መጥተዋል። ይህ የስልጣን ሽግግር የፖለቲካ ውሳኔ የሚሆን ከሆነ የህጉን አንድምታ ቀደም ብለው ተወያይተዋልና የፖለቲካ ውሳኔው የግለሰቦችን ወይም የቡድኖችን ፍላጎት ብቻ ከማሳካት ይልቅ በአጠቃላይ ወደፊት ለሚያራምዱ የሀገሪቱን የፖለቲካ አካሄድ ለማስተካከል መዋል አልነበረበትም ወይ? ቅራኔው ከውስጥም ጭምር ያለ ከመሆኑ አንጻር አው ይሄ ጥያቄ እንዴት ነው? አቶ ታምራትና አቶ ተመስገን የተናገሩት እንዳለ ሆነው እኔ እዚህ ላይ ማሳየት የምፈልገው በፖለቲካ በፖለቲካና በህግ መካከል ሁሌ ያልተቋረጠ ቴንሽን አለ። ውጥረት ውጥረት አለ። ታንኪዩ እና በተለይ መንግስት ሁሌ ህገ መንግስትን የማክበር ቴንደንስ የለውም የትም ሀገር። ምክንያቱም ህገ መንግስት ስልጣንህ ስለሚገድብ ስልጣኑ እንዲገደብበት የሚፈልግ መንግስት የትም የለም። የመንግስት ጸባይ አይደለም፣ በቲዮሪም በተግባርም። ግን ይገደዳል። አዎ፣ ካልተገደድክ በስተቀር ስልጣንህ እንዲገደብ አትፈልግም። ለዚህ ነው ስልጣን መከፋፈል አለበት የሚባለው። በኢትዮጵያ ውስጥም ቢሆን በኢትዮጵያ ኮንስቲቱሽን ፓርላማው ጠቅላይ ሚኒስትርን የመቆጣጠር ስልጣን አለው ፓርላማው ከፈለገ ጠቅላይ ሚኒስትሩን መቀየር፣ የማባረር የመቅጣት ስልጣን አለው። አሁን ይሄ ክፍፍል ያስፈለገው ሰው ራሱ ወዶ ስልጣኑን አይገድምም ከሚል የፍልስፍና እምነት ነው። ኤንዋይ ወደዚህ በቀጥታ ለመምጣት አንዳንዴ የፖለቲካ ውጥረቱ በጣም ያይልና ህጉን ተከትዬ ይህ የፖለቲካ ውጥረት ይዘዋለሁ ወይም ፍተዋለሁ ብለህ ስታስብ ህጉን ማያስፈታ ሊሆን ይችላል ግን ህጉ ደግሞ ምን ይላል? እኔ ነኝ የበላይ ፖለቲካው አይደለም ህጉ ነው የበላይ ሕገ መንግስቱ ምንድን ነው የሚለው? ሕገ መንግስቱ ሱፕሪም ነው የበላይ ነው። እሱ ማለት ሕገ መንግስቱ በማን ላይ ነው የበላይ የሚሆነው? በፖለቲካው ላይ ማለት ነው ዋናው በፖለቲካ ብረንቾቹ የበላይ ነው። ስለዚህ ምን ነው ነጻ ፍርድ ቤቶች እንዲኖር እና ለምንድን ነው ሕገ መንግስቱ ይገፋል ተብሎ የሚጠረጠረው? ዋናው በፖለቲካ ቅርንጫፎቹ፣ ማለትም በፓርላማውና በጠቅላይ ሚኒስትሩ ካቢኔ። ስለዚህ እዚህ ላይ ልክ ተምረትና ተመስገን እንዳሉት መንግስት የፖለቲካ ችግር የገጠመው ይመስለኛል እኔ። እና የስልጣን ክፍፍል ላይ ችግር ሲፈጠር ውጥረት ሲፈጠር እሱን ለመፍታት መጀመሪያ መጠንቀቅ ያለበት መንግስት ወይም ኢህአዴግ ራሱ ያወጣው ህገ መንግስት አለ እንደዚህ ማድረግ አትችልም የሚለው አሁን እዚህ ላይ ባይዘወይ እዚህ ላይ ብቻ አይደለም በተደጋጋሚ ህገ መንግስት ሲጣስ ነው የምታየው። ጠቅላይ ሚኒስትር መለስ ካለፉ በኋላ እንኳን ተደጋጋሚ ጥሰት ታያለህ። በግልጽ ሊጠቀሱ የሚችሉ ነገሮች እና ምንድን ነው የመረጠው መንግስት ህገ መንግስትን ወደ ጎን የመተውና ፖለቲካ እርምጃዎችን የማስቀደም አጋጣሚዎች እያዩ ይመስለኛል። ለዋቢነት ያህል በግልጽ የታዩ የህገ መንግስት ጥሰቶች ያሏቸው አንድ ሁለቱን ሊጠቅሱልን ይችላሉ? ለዛ ብለ እንደምታስረኝ ጠብቄ ነበረ። ልንገር። ለምሳሌ ጠቅላይ ሚኒስትር መለስ ካረፉ በኋላ፣ በእኔ እምነት ወዲያውኑ ሌላ ጠቅላይ ሚኒስትር መተካት ነበረበት። ፓርላማው በኢመርጀንሲ ሴሽን ተሰብስቦ ጠቅላይ ሚኒስተር መሰየም ነበረበት። ጠቅላይ ሚኒስተር ሳይሰየም ቆይተናል። ሚኒንግ መንግስት ሳይኖረን የኖርንበት ጊዜ ነበረ ማለት ነው። በዛ ሰዓት ምን ብዬ ነው የማስበው? ፓርላማው ስራውን አልሰራም። አየህ፣ ማድረግ ብቻ አይደለም የሚያስጠይቅህ በህግ አለማድረግ ሲገባህ ሳታረግ ስትቀርም ትጠየቃለህ። አለማድረግ የሚያስጠይቀው ፓርላማው ስራው አልሰራም። ሌላው ተጠባባቂ ጠቅላይ ሚኒስተር የሚባል ነገር ኮንስቲቱሽን ውስጥ የለም። መጀመሪያ ትዝ የሚልህ ከሆነ አቶ ሀይለ ማርያም ተጠባባቂ ጠቅላይ ሚኒስተር ተብለው ነበር የቆዩት። እሱ አሁን የሌለ ስልጣን ነው፣ በእኔ አመለካከት። ሌላ ጠቅላይ ሚኒስተር ሀይለ ማርያም ከተሸሙ በኋላ ወዲያውኑ የራሳቸው መንግስት አልፈጠሩ። እሳቸው ያለ ካቢኔ ነበረ ጠቅላይ ሚኒስተር ሆነው የቆዩ ማለት ነው። እሱም ቢሆን ህገ መንግስታዊ አይደለም። አሁንም ፓርላማው መጠየቅ ነበረበት። መንግስት ይታለ ይታለ፣ ካቢኔው ማን እየሰራ ነው እና የድሮ ካቢኔ መቀበል ከፈለጉ አቶ ሀይለማርያም የድሮ ካቢኔውን ነው ይዤ የምቀጥለው ብሎ ማሳወቅ እና ፓርላማውን ማስፈቀድ ነበረባቸው። መቀየርም ከፈለጉ መቀየር ነበረባቸው፣ ግን በዝምታ ነው የተላለፈው። አሁን በቅርቡ ይሄ ነገር ሶልቭ እስኪደረግ እና አይ ቲንክ እነዚህ የሚበቁ ይመስለኛል። አሉላ፣ መልካም። ስለዚህ ወደ አሁኑ ጥያቄ ስመጣ ሲሚላርሊ የፖለቲካ ቴንሽን በተፈጠረ ቁጥር በህጉ ዙሪያ መፍታት ሲያቀት ህጉን መስዋዕት የማረግ። ለፖለቲካ ኢንትረስት አድቫንስመንት ተብሎ በተለይ ኮንስቲቱሽኑ መስዋዕት ሲደረግ አያለሁ እና በዚህም ስራ አስፈጻሚ ብቻ ሳይሆን ፓርላማውም ሲተባበር አያለሁ እና ይሄ በእውነት በእውነት ጥሩ ስራ አይመስለኝም። ኢህአደግ በጣም በጣም እታገልለታለሁ ወይም በጣም ዲፌንድ አደርገዋለሁ የሚለው ኮንስቲቱሽን በዚህ ደረጃ በቀላሉ ሊወገዱ የሚችሉ ጥቃቅን ነገሮች ሲገፋ ስታየው ይገርመሃል እና ልክ እንደተባለው የህግ የበላይነት እየሰፈነ ሳይሆን በዚህ ሴንሱ የፖለቲካ የበላይነት እየዘፈነ የመጣ ይመስላል እና የጥሩ አዝማሚያ አይመስለኝም። ተከታይ ጥያቄ አለኝ። እንግዲህ ቀደም ብላችሁ አቶ ታምራትም አቶ ተመስገንም ጠቀስ አድርጋችኋል በድርጅቶች መካከል የነበረው ፍትኪያ በተለይም በህወሓትና በኦህዴድ መካከል በስልጣን ጉዳይ ያለ መግባባት ተፈጥሮ ሊሆን እንደሚችልና ይሄ ሹመት ደግሞ የዚያ አንደምታ ሊሆን እንደሚችል። የሆነ ሆኖ ግን በኦህደድ ውስጥ ትልቅ ተዋናይ የነበሩ ለምሳሌ እና አቶ ጁነዲን ሳዶ አሁን ቦታቸው ላይ የሉም። እርግጥ በባለቤታቸው ገንዘብ ከሳውዲ መንግሥት መቀበል የሚል ጥያቄ እና በአሸባሪነት በመከሰስ ምክንያት እሳቸው ከስልጣን እንዲወገዱ ተደርጓል። በየመድረኩ የነበሩትም አባዱላ ገመዳ አሁን መድረኩ ላይ የሉም እና ይሄ አሁን የነበረው የመጣው መተካካት በድርጅቶች መካከል ለሚኖረው መስማማትና ለህዝብ ጥቅም አጥጋቢ ነው ወይ የሚል ጥያቄ ከታዛቢዎች ሊነሳ ይችላል እና በአቶ ተመስገን ለለውጥ ያህል ልጀምር። እንግዲህ ያው አማራጫቸው ከዚህ ውጭ የለም። ለምሳሌ ሁለቱን አዳዲሶችን ምክትል ጠቅላይ ሚኒስትሮች ብናያቸው የድርጅታቸውን ምክትል ሊቀመንበር ናቸው። ወደ አቶ ሙክታር ስንሄድ አቶ ሙክታር የኦህዴድ ምክትል ሊቀመንበር ናቸው ዋናው ሊቀመንበር አቶ አለማየሁ አቶምሳ እንደሚባለው ከሆነ ስራቸው በአግባቡ እየሰሩ አይደለም በጤና መታወክ የተነሳ ስለዚህ ወደ ላይ ተገፍቶ ሊመጡ የሚችሉት አቶ ሙክታር ናቸው ሁለተኛው አቶ አለማየሁ የኦሮሚያ ክልል ፕሬዚዳንት ናቸው የክልል ምክር ቤት አባል ስለሆኑ ወደ ሚኒስቴር ቦታ ሊመጡ አይችሉም እና አቶ አባዱላ ዛሬ ሳይሆን ከሁለት ሺ ሁለት ምርጫ ላይ ነው ምናልባት አደባባይ እራቁ ልንል የምንችለው እንጂ አቶ መለስ ከሞቱ በኋላ አይደለም። ምክንያቱም አቶ መለስ ከሞቱ በኋላ ኦህዴድን ስናገኝ የምናገኘው ምክትል ሊቀንበሩና ዋና ሊቀንበሩ አቶ ሙክታርና አቶ አለማየሁ ነው። ወደ ህዋትን ስንመጣ አቶ አባይ ወልድና አቶ ደብረ ጽዮን ዋናና ምክትል ናቸው። ስለዚህ አቶ አባይ የክልሉን ፕሬዚዳንት ስለሆኑ ለትግራይ ክልል ምክር ቤት ነው የተወዳደሩት። ምክትላቸው ደግሞ አቶ ደብረ ጽዮን ለቶኮስ ምክር ቤት ነው። ከክልል ምክር ቤት ወደ ሚኒስቴር ቦታ መምጣት ስለማይቻል ያለው አማራጭ ህዋትን ስናይ ማንም ነው አቶ ደብረጽዮን ነው። ስለዚህ እነዚህ ሁለት ሰዎች ወደ ላይ የመጡበት ምክንያት በፊትም በነበራቸው የፓርቲው ስልጣን ነው እንጂ አሁን ሌሎቹ ወደ ማራቅ የተሄደበት ሁኔታ አይደለም ያለው። ሌላው በህወሓትና በኦህዴድ መካከል ውጥረት ተፈጥሯል። እኔ ብዬ ስል የማምነው የህወሓት አመራርና የኦህዴድ አመራር በስልጣን ተናንቀዋል አይደለም። የኦህዴድ አመራር ችግር የለበትም፣ የተሰጠውን ቦታ ተቀብሎ የሚሄድ ይመስለኛል። በኦህዴድ ውስጥ ያለው ችግር ምንድን ነው? መካከለኛው ካድሬ ነው። ኦህዴድ እንደ ቁመት እና እንዳቅሙ ስልጣን አላገኘም። ተገፍተናል፣ አሁንም በምክትል ጠቅላይ ሚኒስትርነት የለንም ብለው ፓርቲውን የማስፈለግ ነው። የህዋት መካከለኛው ካሬ ህዋት ተገፋ፣ ህዋት ተባረረ፣ የአቶ መለስ ሞት ተከትሎ ህዋት ስልጣን ራቀ የሚለው ከዛ ነው የነበረው። በእነዚህ በአራቱ ወሳኝ የፖለቲካ ስልጣን በያዙ የፓርቲው መሪዎች ላይ ችግር አለ ብዬ ነው ያላስብል። አመሰግናለሁ አቶ ተመስገን። እድሉን ለአቶ ታምራት ልስጥ። ተመሳሳይ ጥያቄ ቀደም ሲል ያቀረብኩት፣ እንዲሁም ደግሞ አሁን አቶ ተመስገን ከተናገሩት የተለየ አመለካከት ካለሁት አቶ ታምራት። እኔ የሚመስለኝ አንደኛ ህገ መንግስቱ ራሱ የአንድ ህብረተሰብ የፖለቲካ ሂደት ውጤት ነው። ሁለተኛ ፖለቲካ መኖሩ ወይም የፖለቲካ መሳሳብ፣ ውጥረት፣ መለስለስ፣ መወዛገብ፣ አለመስማማት አለመስማማት መኖሩ በአንድ ህብረተሰብ ውስጥ እና ደግሞ ስልጣን ላይ ባለ ፓርቲ አባሎች ውስጥ እና አመራሮች ውስጥ ምንም አዲስ ነገር አይደለም፣ አይገርመኝም። እኔ ምክንያቱም እንደሱ ነው መሆን ያለበት። ሰዎች አንድ ላይ ተሰብስበው የሆነ ዓላማ ለማስፈጸም ፖሊሲ ከመቅረጽ ጀምሮ በሚሞክሩበት ሂደት ውስጥ ይስማማሉ፣ አይስማሙም፣ ይለያያሉ፣ አይለያዩም። እዚህ ላይ እኔ የማስተውለው ነገር ኦህዴድም ሆኑ ህወሐት ወይም ብአዴን ወይም ደቡብ ኢህአዴግ ውስጥ ያሉ አመራር አባሎች በኢህአዴግ ዋና ዋና የሆኑ የፖሊሲ አቅጣጫዎችና ማድረግ ለሚፈልጓቸው ነገሮች ወይም ስትራቴጂዎቻቸው ላይ ወይም ሪዮት አለማቸው ላይ አይዲዮሎጂያቸው ላይ ምንም አይነት ልዩነት አላይባቸውም። ስለዚህ በአይዲዮሎጂ እና ፖሊሲ ቤዝድ የሆነ የፖለቲካ ልዩነት አይደለም ማየው ካለ ማየው የምደባ እዚህ ላይ ከተስማሙ በኋላ እነዚህን ፖሊሲዎችና የስትራቴጂ አቅጣጫዎች እንዴት አድርገን ነው የምንተገብረው የሚለው ውይይት ላይ ምደባ የሚሉት ነገር አለ። ሰዎች ይመድባሉ እና የሰዎች አመዳደብ ላይ ማ የቱ ጋር ሆኖ ምን ይስራ እና ከየትኛው ፓርቲ ቢመጣ የተሻለ ነው የሚለው ላይ ልዩነት ሊኖራቸው ይችላል። እንደ እሱ አይነት ልዩነት አለ ብዬ አስባለሁ። ይሄ ደግሞ ኖርማል ነው። ምንም የሚገርም ነገር አለ ብዬ አላስብም። ይስማማሉ አይስማሙም፣ እንደገና ይደራደራሉ። መልካም፣ ሰዓታችን አለቀ። ብዙም የሚያወያይ ብዙም የሚያነጋግር ይሆናል። ቀጣዩን የጠቅላይ ሚኒስትር ኃይለማርያም ደሳለኝን አስተዳደር የሚመለከቱ አሁን ካቆማችሁበት የሚቀጥለውን መሰረት አድርገን በሌላ ውይይት እንመለሳለን። አቶ ተመስገን ደሳለኝ፣ አቶ ታምራት ገብረ ጊዮርጊስ፣ ሙሉጌታ አረጋዊ፣ ሁላችሁንም ለጊዜያችሁን እናመሰግናለሁ። በጣም እግዜር ይስጥልን።